የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንድ በየቀኑ ከሦስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምራል። ከተለያዩ ፈተናዎች እንጋፈጣለን አያሌ በደስታ የተሞሉ ገጠመኞችን እንደምንቸረው ሁሉ ሕይወት በአንድ ወገን የድንገተኝነቱን ያህል ታዲያ ሰው የሚያደርገንን ማንነታችንን ፈልቅቆ የሚያወጣ ሌላ ነገር ስለመኖሩ ግን ያጠራጥራል። አንዳንዴም ውበቱም ጭምር ነውና፣ ይህ ታዲያ ላልጠበቅናቸው፣ ከፈቃዳችን ውጪ በራሳቸው ለሚመጡ ነገሮች ሲሆን ደግ ሰው ሰራሽ ለሆኑትና የሰውን ልጅ ክቡር ሕይወት ያህል በገዛ ፈቃድ መንጠቅ የሚጨምር ሲሆን ይህን ክፉ ምግባር ሥራቸው ያደረጉት እንዴት እንደሚያስቡ እንኳን መረዳት ያዳግታል። ለራሳቸው የሰጡትንም ሥልጣን ምንጭ ማወቅ ቢሆን የማይሞከር ነው። ከሁሉ በላይ ግን ይሄ ሁሉ ለምን ያሰኛል። መልስ የማይገኝለት ጥያቄም ቢሆን ለማንኛውም፣ ተፈጥሮን የተከተለውን እናስቀድም። የኮቪድ-19 ዓለም ዜናዎች በህንድ ራሱን ሁለት ጊዜ የቀየረ በፍጥነት የሚዛመትና ምናልባትም አሁን ላሉት ክትባቶች ላይበገር ይችል ይሆናል የሚል ስጋት ያሳደረ አደገኛ የኮሮና ቫይረስ ዝርያ እያነጋገረ ነው። የዩናይትድ ስቴትሱ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ፣ የክትባት አዋቂዎች መማክርት ቡድን በ11 ቀናት ለጊዜው ጥቅም ላይ መዋሉ እንዲቋረጥ ተደርጎ የነበረውን ጆንሰን ኤንድ ጆንሰን ክትባት ገደቡ ተነስቶለት አገልግሎት ላይ እንዲውል መክሯል። አንድ ጊዜ ብቻ የሚሰጠው ክትባት በተለምዶ የመድኃኒቶችን ጠባይ የሚጠቁሙ የማስጠንቀቂያ መረጃዎች በሚቀርቡበት መንገድ ይኸው ማስጠንቀቂያ የሰፈረበት ወረቀት አብሮ እንዲቀርብና ጥቅም ላይ እንዲውል መክሯል። ይህም በመልካም ዜናነቱ ተወስዷል። ይሄ ሳይድ ኢፌክት አሁን በአስትራዘኔካ የሚያየ ነው እንደሆነ በጃንሰን ጃንሰን የሚያየ ነው እንደሆነ ስታቲስቲክ ቢሊዮን ሰው ተወክቶ አንድ ሰው በዛ ውስጥ ደግሞ የሚሞቱትን ደግሞ ስናይ ከዛም በጣም ያነሰ ሊሆን ይችላል። ሰው ኮቪድ ከያዘው ግን እንደምናውቀው ከአንድ እስከ ሁለት በመቶ ኮቪድ የያዛቸው ሰዎች ይሞታሉ እና የማይነጻጸሩ ነገሮች ስለሆኑ እኔ አያሳስበኝም። ፕሮፌሰር ብስራት ኃይለ መስቀል በዋሽንግተን ዲሲ የሃዋርድ ዩኒቨርሲቲ የክሊኒካልና ፋርማሲ ሳይንስ መምህር እና የትምህርት ክፍሉም ምክትል ሊቀመንበር ናቸው። በቅርቡ ብሪታንያ ሰራሹን አስትራዜኔካንና አሁን መልሶ ስራ ላይ እንዲውል የተፈቀደውን የዩናይትድ ስቴትሱን የጆንሰን ኤንድ ጆንሰን የጸረ ኮቪድ-19 ክትባት በወሰዱ ጥቂት ሰዎች ላይ የታየ የጎንዮሽ ጉዳት ምንነት ለመረዳት በተሰናዳ ቅንብር ከተናገሩት የተወሰደ ነው። ቆየት ብሎም ይቀርባል። ፋየር ዌዘን በሚል ርዕስ በክሪስቶፈር ቻምበርስ የተሰራና የሶስት ኢትዮጵያውያን ታሪክ የሚተረክበት አዲስ ዘጋቢ ፊልም በአርባ አምስተኛው የአትላንታው የፊልም ፌስቲቫል ከቤት ውጭ በሚታይ ማሳያ ለእይታ ይቀርባል። ዝርዝሩን በራዲዮ መጽሔት የጥበብና ሕይወት መስኮት ምልከት እናደርጋለን። በዝግጅታችን መርሃ ግብር መሠረት የአዲስ አበባው መስኮት ሲከፈት ንጉሴ አክሊሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከስምንቱ አብይ ጾሞች አንዱና ከትንሣኤ አስቀድሞ የሚመጣው የሰሞነ ሕማማት ዋዜማ የዛሬውን ሆሳና የተሰኘ በዓል አስመልክቶ ያሰናዳውን ቅንብር ይዞ ቀርበዋል። እሁድ ሚያዝያ 17 2013 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን እንደምንሰነበታችሁ ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አካባቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እመለሳለሁ። እንዳትሄዱ። እንደምናመሻችሁ አድማጮች፣ የሰዓቱን የዓለም ዜናዎችን የማሰማችሁ ጽዮን ግርማ ነኝ። በኢራቅ ዋና ከተማ ባግዳድ ውስጥ የኮቪድ-19 ሕሙማን የሚታከሙበት ሆስፒታል ውስጥ የኦክሲጅን ጋዝ ፈንድቶ 82 ሰዎች ሲሞቱ አንድ መቶ አስር ሰዎች ደግሞ ከፍተኛ ጉዳት እንደደረሰባቸው የሀገሪቱ የውስጥ ጉዳይ ሚኒስቴር አስታወቀ። አደጋው የደረሰው በከተማይቱ ዲያላ ድልድይ አቅራቢያ ኢብን ካቲብ ተብሎ በሚጠራው ሆስፒታል ላይ ቅዳሜ ምሽት ነው። ቃል አቀባዩ ካሊድ አልሙሃን እንደዚህ አይነት አሳዛኝ አደጋ ለወደፊቱ እንዳይከሰት የሁሉም ሆስፒታሎች የደህንነት ሁኔታቸው በአስቸኳይ እንዲረጋገጥ እናደርጋለን ሲሉ ለብሔራዊ የቴሌቪዥን ጣቢያው መግለጫ ሰጥተዋል። ከአደጋው የተረፉት ታካሚዎች እሳቱ በጣም ከፍተኛ እንደነበረና አደጋው ወዳልደረሰበት የመጨረሻ ፎቅ ላይ ተንጠላጥለው መትረፍ እንደቻሉ ተናግረዋል። አንዳንድ ሰዎችና የህክምና ባለሙያዎችም ከእሳቱ ለማምለጥ ከ ፎቁ ላይ ሲዘሉ ታይተዋል። ቤተሰቦቻቸውን እስካሁን ማግኘት ያልቻሉ ወላጆች ከእሳት በተረፈው የሆስፒታሉ ክፍል ተሰባስበው የሚገኙ ሲሆን ከአደጋው የተረፉት ደግሞ ወደ ሌላ ሆስፒታል መዛወራቸው ታውቋል። የኢራቅ ጠቅላይ ሚኒስትር ሙስጠፋ አል ካዲሚ በአደጋው ላይ ምርመራ እንዲደረግ ትዕዛዝ አስተላልፈዋል። እንዲህ ያለ አደጋ መድረሱ ለቸልተኝነት ማስረጃ ነው። ስለዚህም በሆስፒታሉ አስተዳደር የደህንነትና የጥገና ኃላፊዎች ላይ በአስቸኳይ ምርመራ ይደረግ፣ የምርመራ ውጤቱ እስኪታወቅም ድረስ ታስረው ይቆዩ ሲሉ ትዕዛዝ አስተላልፈዋል። አንድ መቶ ሰላሳ ስደተኞች በሜዲተራኒያን ባህር ላይ ከሞት ጋር መጋፈጣቸው ከታወቀና የድረሱልን ጥሪ ካቀረቡ በኋላ ለአደጋው ምላሽ እንዲሰጡ ጥሪ የተደረገላቸው ግዛቶች ምላሽ መንፈጋቸውን ተከትሎ ዛሬ አስተያየት የሰጡት የሮማ ካቶሊክ ርዕሰ ሊቃነ ጳጳሳት አባ ፍራንሲስ የእፍረት ጊዜው አሁን ነው ብለዋል። በሜዲተራኒያን ባህር ላይ አንድ መቶ ሰላሳ ስደተኞችን ሳትጭን እንዳልቀረች ኤስኦኤስ የተባለው የፈረንሳይ ድርጅት አርብ ዕለት የገለጸ ሲሆን ከእነዚህ ስደተኞች መካከል በባህሩ ላይ በሊቢያ አቅራቢያ በጎማ በተሰራ ጀልባ አጠገብ የአስሩ ስደተኞች አስክሬን ተንሳፎ መገኘቱን አስታውቋል። በቅዱስ ጴጥሮስ አደባባይ በመቶዎች የተቆጠሩ ሰዎች በተሰበሰቡበት የእሁድ ጸሎት ያደረሱት አባ ፍራንሲስ በሜዲተራኒያን ባህር ላይ በደረሰው ሌላ አደጋ በጣም ውስጤ እንደታመመ ልመሰክርላችሁ እችላለሁ ብለዋል። እነርሱ ሰዎች ናቸው። ሁለት ቀናት ሙሉ እርዳታ እንዲደረግላቸው የለመኑ እና ላደረጉት የልመና ጥሪ ምላሽ የተነፈጉ ሰብአዊ ፍጥረቶች ናቸው ሲሉ ማዘናቸውን ገልጸዋል። አሁን ጊዜው የሚታፈርበት ነው ሲሉ ማክለዋል። ስደተኞቹ ከተሳፈሩበት ሶስት ጀልባዎች የድረሱልን ጥሪ የተደረገው እረቡለት መሆኑን የገለጸው ኤስኦኤስ የተሰኘው የፈረንሳይ ድርጅት ፍለጋው ከዚያ በኋላ መካሄዱን አስታውቋል። ግዛቶች በአደጋ ውስጥ የነበሩ ከአንድ መቶ በላይ ስደተኞችን ለማትረፍ እምቢተኝነት አሳይተዋል ሲሉ በተባበሩት መንግስታት የፍልሰት ድርጅት አይኦኤም ቃል አቀባይ ሳፊ መሳሂል ለጋዜጠኞች ገልጸዋል። አባ ፍራንሲስ በሜዲተራኒያን ባህር ላይ ህይወታ ላጡና መርዳት እየቻሉ ሌላኛውን መንገድ ለመረጡ ሁሉ ጸሎት እንዲደረግ ጥሪ አቅርበዋል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በአንደኛው የዓለም ጦርነት ወቅት በቀድሞ ኦታማን ኢምፓየር በአርመኖች ላይ የጅምላ ግድያና የዘር ጭፍጨፋ መፈጸሙን ትላንት ቅዳሜ ተናገሩ። ባይደን ይህንን የተናገሩት አርመንያን አሜሪካውያን በአርመንያን ላይ የታወጀው የዘር ማጥፋትና በዚያ ጭፍጨፋ ህይወታቸውን ላጡ ሰዎች መታሰቢያ በሚያከብሩበት እለት ነው። በየአመቱ በዚህ ቀን በኦቶማን አገዛዝ ዘመን በዘር ጭፍጨፋ ህይወታቸውን ያጡ አርመንያውያንን እናስታውሳለን እናም እንደዚህ አይነት ጭካኔ እንደገና እንዳይከሰት ለመከላከል ጠንክረን እንደምንሰራ እናረጋግጣለን ብለዋል። አያይዘውም የአሜሪካ ህዝብ ከዛሬ አንድ መቶ ስድስት ዓመታት በፊት በተፈጸመው የዘር ፍጅት ህይወታቸውን ያጡ አርመሮችን ያከብሯቸዋል ያስቧቸዋልም ብለዋል። የቱርክ የውጭ ጉዳይ ሚኒስትር በቱርክ የሚገኙትን የዩናይትድ ስቴትስ አምባሳደር ዴቪድ ሳተርፊልድ ለማብራሪያ ወደ አንካራ ጠርተዋቸው እንደነበር በመግለጫ ይፋ አድርገዋል። የውጭ ጉዳይ ሚኒስትሩ ሲዳት ኦናል የፕሬዚዳንት ባይደን መልእክት ፍጹም ተቀባይነት የሌለው የሌለውና በእጅጉ የሚወገዝ ሆኖ አግኝተነዋል ማለታቸውም ተሰምቷል። በኢትዮጵያ የኮቪድ-19 ቫይረስ የተገኘባቸው ሰዎች ቁጥር ከ250 ሺህ ማለፉን የጤና ሚኒስቴር አስታወቀ። አድማጮች፣ ለዜናው የተያዘው ሰዓት በዚህ አበቃ። ከቀሪ የእሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ጤና ይስጥልኝ እንደምን አመሻችሁ ክቡራትና ክቡራን አድማጮች እሁድ ሚያዚያ 17 2013 ዓ ም የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ትንሳኤ ብላቸው ገና አጋዥ ያገኘው ስል በሥራ ጉዳይ ወደ አዲስ አበባ ተግዛለች፣ በቀጣዮቹ ፕሮግራሞቻችን ትመለሳለች። ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር እስከ አራት ሰዓት አብሬያቸው አምሻለሁ። አድማጮች አሁን በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ሰበብ ሱሰኛ ነበርኩኝ የሲጋራ ወዳጅ ሳምባም አልነበረኝ ልቤ ላይ ሳት አንዳጅ ከወራቶች በፊት ላቆም ስላሰብኩኝ በሐኪም እርዳታ ማስቲካ ጀምርኩኝ። ግን ከጊዜ ኋላ ለክፉ ጤስ ብዬ ለሳምባ እያዘንኩኝ ብዙ ሳመሰኳ እርሱም ስሶ ነብኝ ማስቲካ ለማቆም ሲጋራ ጀመርኩኝ። ሰበብ በተሰኘችው እና የሳምንቷ ምርጥ ባደረግናት የናትናኤል መስፍን እንዳለ ግጥም ዝግጅታችንን ጀምረናል። ናትናኤልን ለግሩም ግጥሙ እናመሰግናለን። የክርስትና እምነት ተከታይ ለሆናችሁ በዓሉንም ለምታከብሩ አድማጮቻችን ለሆሳናው በዓል እንኳን አደረሳችሁ። ቆየት ብሎም ንጉሴ አንድ ዝግጅት ይዞ ይቀርባል። እንደ አውሮፓውያን የዘመን አቆጣጠር በ1962 ዓ.ም የመጀመሪያው ዩናይት ስቴትስ የሰላም ጓድ አባል በመሆን ወደ ኢትዮጵያ በመጣችበት ወቅት የኢትዮጵያን ሙዚቃ ስታጠና ያሳድረባት ልዩ ስሜት ሙዚቃን ከፈጠረው ማህበረሰብ ባህልና ማህበራዊ መሰረቶች አንፃር የሚያጠናውን የሙዚቃ ጥናት ዘርፍ ካጠናች በኋላ ዳግም ወደ ኢትዮጵያ በመመለስ አንጋፋውን የበገና ተጫዋች አለሙ አጋን ያኔ፣ እርሳቸውም ገና አፍላ ወጣት ናቸው፣ ለመጀመሪያ ጊዜ የቀረጸችው ቅጂ ነው። የዛሬዋ አረጋዊት ሲንቲያ ኪምበርሊን በኢትዮጵያ ሙዚቃ ዙሪያ የሰራቻቸው ስራዎች ኢትዮጵያ ውስጥ ለማህበረሰብ የሚበጅ ስራ የሰሩ አንዳንዶችም፣ ከኢትዮጵያ ጋር የፈጠሩት የጠበቀ ቁርኝት ወደ አገራቸው ከተመለሱም በኋላ አፍቃሪ ኢትዮጵያዊ በመሆን እድሜ ዘመናቸውን የዘለቁትን ከዚህ ቀደም ባስተዋወቅንበት ዘይቤ ወደፊት በስፋት እንተዋወቃታለን። በኢትዮጵያ ባህላዊ ሙዚቃ በተለይም ደግሞ በመሰንቆ ፍቅሩና ጨዋታው ዝነኛው ቻርልስ ሳተን ከእነኝህ ውስጥ አንዱ ነው። ለሁሉም በዓለም ዋጋ በገና ወደዚያ ሩቅ ዘመን እናቅና።

አሁን የበገናው አባት መጋቤ ስብሃት አለም ዋጋ ከዛሬ ሐምሳ ዓመት በፊት የደረደሩትን በገና ነው የሰማ ነው። መጋቤ ስብሃት አለሙ ዋጋን እናመሰግናለን። ከቻይናዊ ወላጆቿ አሜሪካ ውስጥ በአሪዞና ክፍለ ግዛት የተወለደችው በምግቤ ያለሰውሀት ቅጆንም የሚያኖረችልን ሲንቲያ ሴ ኪምበርሊን በልጅነት መጠሪያዋ ሲንቲያ ሜሊንሴ ከካሊፎርኒያ ዩኒቨርሲቲ በሙዚቃ ትምህርት እንደተመረቀች የመጀመሪያው የሰላም ጓድ ቡድን አባል ሆና ወደ ኢትዮጵያ የተጓዘችው እንደ አውሮፓውያን የዘመን አቆጣጠር በ1962 ዓ ም በኢትዮጵያ የዘመን አቆጣጠር ደግሞ በ1954ና 55 መሆኑ ነው። ለተከተሉት ሁለት ዓመታት በመንደፈራ ለጥቆም በአስመራ በምታስተምርበት ወቅት የኤርትራን አካባቢ ሙዚቃዎች ትሰማለች። በሙዚቃዎቹን በመመሰጧ መቅረጽ ትጀምራለች። እንኳን ከዚያ በኋላ በሙዚቃ ባለሙያነቷ የበርካታ ሀገሮችን ሙዚቃዎች ያጠናች ቢሆንም እነኛንም በወጣትነቷ የሰማቻቸውን ሙዚቃዎች ያህል ውስጧ የገባ እንደሌለት ትናገራለች። እንደ አውሮፓውያን የዘመን አቆጣጠር በ968 ዓ ም በኢትዮጵያ የዘመን አቆጣጠር 960 ና 61 ዓ ም መሆኑ ነው። ሁለተኛ ድግሪዋን ከተቀበለች በኋላ ወደ ኢትዮጵያ ተመልሳ በየክፍላት ሀገሩ በመዘዋወር በርካታ ሙዚቃዎችን ቀርጻለች። ቀደም ብለን የሰማነውን የታዋቂውን የመጋቤ ስብዓት አለም ዋጋን የበገና ድርድርም በዚያን ወቅት ነው የቀረጸችው። ጎን ለጎንም በመሰንቆ ላይ ሰፊና ጥልቅ ጥናት ለማድረግ ችላለች። የዛሬ 45 ዓመት ግድም ደግሞ ስለ መሰንቆ ቅኝት በንድፈ ሀሳብና በተግባር የተደገፈ ጥናት አድርጋለች። በአዲስ አበባ ከተማና በዙሪያው ተንቀሳቅሳም የመሰንቆን አሰራር ሂደት፣ የፍየል ወይም የበግ ቆዳ ተወጥሮ ሲሰናዳ፣ ከወይራ እንጨት የተጠረበችው ዘንግ ተስተካክላ መሰንቆ መሰንቆ ሆኖ የጭራ አገራፊውን ጥበብ ለመመስከር እስከሚሰናዳባት የመጨረሻዋ አርከን ድረስ እያንዳንዱን ሂደት በየደረጃው የሚያሳይ ፊልምም ቀርጻለች። ጥናቷን ስታጠናቅቅም ዩሲኤልኤ ከሚባለው ዩናይት ስቴትስ ዩኒቨርሲቲ የዶክትርና ማዕረግ ለመቀበል ችላለች። ከዚያም ወዲህ በርካታ ጥናቶችን አካሄዳለች። በተለያዩ ዩኒቨርሲቲዎችም አስተምራለች። እንደ አውሮፓውያን የዘመን አቆጣጠር በ1983 ዓ ም በኢትዮጵያ የዘመን አቆጣጠር 1975ና 76 ኢትዮጵያ የሦስቱ የክርር ሙዚቃ መሣሪያዎች ባህልና ወግ በሚል ርዕስ የበገና የክራርና የመሰንቆ ሙዚቃዎች የተካተቱበት የሙዚቃ ሸክላ ስለ ሙዚቃው ከሚያስረዳ ጽሑፍ ጋር አሳትማለች። በዚያ የሙዚቃ ሸክላ የተካተቱት ሙዚቃዎች ከዚያ ዐሥር ዓመታት ቀደም ብሎ አዲስ አበባ ሳለች የቀረጸቻቸው ናቸው። ከሙዚቃ ሸክሏ የተወሰዱ ሙዚቃዎችም በአውሮፓውያኑ የዘመን አቆጣጠር በ999 ዓ ም በኢትዮጵያ የዘመን አቆጣጠር 991992 ለእይታ የበቃው የሎስ አንጀለሱ የካሊፎርኒያ ዩኒቨርሲቲ ዩሲኤልኤ የክፍል ጓደኛዋ ኢትዮጵያዊው ኃይሌ ገሪማ ዘጋቢ ፊልም አድዋ ላይ የፊልሙ አጃቢ ሙዚቃ ለመሆኑም በቅተዋል። ኢትዮጵያ የሦስቱ የክር ሙዚቃ መሳሪያዎች ባህልና ወግ የተሰኘው የሙዚቃ ሸክሏ ታትሞ በወጣበት በአውሮፓውያኑ 1983 ዓ ም በኢትዮጵያ የዘመን አቆጣጠር 1975 ና 76 ከዚያ ቀደም ተመሳሳይ የመስክ ጥናት ባደረገችባት ናይጄሪያም በኢግቦ ማህበረሰብ ሙዚቃዎች ላይ ላተክሮ የተባበሩት መንግሥታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የሙዚቃ ስብስቦችም ስለ ሙዚቃው የሚያስረዳ ጽሑፍ አሰናብታለች። በሰማኒያዎቹ የእድሜ ክልል የምትገኘውን ወዳጁን ዶክተር ሲንቲያ ኪምበርሊን ለተዋወቅንበት የታሪኳንም መነሻና ሙዚቃዋን ጨምሮ ያጋራንን የራዲዮ መጽሔት ወዳጅ ገጣሚና ጸሐፊ ተውኔት አልማየሁ ገብረ ሕይወትን አመሰግናለሁ። አድማጮች አሁን ወደ ተከታዩ ዝግጅት መሰዳችሁ፣ ቀደም ብለን በመግቢያው የተዋወቅነው የኮቪድ-19 ዓለም ዜናዎችና ቃለምልልስ ነው። ራሱን ሁለት ጊዜ የቀየረ በፍጥነት የሚዛምትና ምናልባትም አሁን ላሉት ክትባቶች ላይ በገር ጭምር ይችል ይሆናል የሚል ስጋት ያሳደረ አደገኛ የኮሮና ቫይረስ ዝርያ እያነጋገረ ይገኛል። ከከፋው ጊዜ ወጥተናል፣ ብርቱ የፈተና ጊዜም አልፏል የሚል ተስፋ አሳድራ የነበረችውና በዓለም ግዙፉ የክትባት ማምርቻ ኩባንያ የሚገኝባት ህንድ እጅግ በከፋው የሁለተኛ ዙር የኮቪድ-19 ማዕበል በምናጥ ላይ ትገኛለች። ባለፉት በርካታ ሳምንታት ውስጥ ለቫይረሱ የሚጋለጡ ሰዎች ቁጥር ሰማይ እየነካባትና የሟቾች ቁጥር አሐዝ በእጅጉ እየጨመረ የሚገኝባት ሀገር በ24 ሰዓታት ዕድሜ ውስጥ ብቻ ክሩብ ሚሊዮን ሰው በላይ ለቫይረሱ መጋለጡ ተዘግቧል። ይህ አሃዝ ባለፈው አንድ አመት ጊዜ ውስጥ እጅግ በሚዘገንን ደረጃ በወረርሽኙ ክፉኛ ተጠቅታ የነበረችውን ዩናይትድ ስቴትስን ጨምሮ በየትኛውም ሀገር ከአሁን ቀደም ታይቶ የማያውቅ ነው። ለመሆኑ የዚህ ለውጥ አንድምታ ምንድን ነው? ራሱን ሁለት ጊዜ የቀየረ ዝርያ ማለት በመጪው ፕሮግራማችን እንመለስበታለን። የዩናይት ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ የክትባት አዋቂዎች መማክርት ቡድን ለ11 ቀናት ለጊዜው ጥቅም ላይ መዋሉ እንዲቋረጥ ተደርጎ የነበረውን የጆንሰን ኤንድ ጆንሰን ክትባት ገደቡ ተነስቶ አገልግሎት ላይ እንዲውል መክሯል። አንድ ጊዜ ብቻ የሚሰጠውም የክትባት በተለምዶ የመድኃኒቶችን ጠባይ የሚጠቁሙ የማስጠንቀቂያ መረጃዎች ታክለው እንዲቀርቡበትም መክሯል። ይህም መልካም ዜና ተደርጎ ተወስዷል። በቅቡ ብሪታንያ ሰራሹ አስትራዜኔካንና ዛሬ ዳግም ጥቅም ላይ እንዲውል የተፈቀደውን የዩናይት ስቴትሱን ጆንሰን ጆንሰን የጸረ ኮቪድ 19 ክትባቶች በወሰዱ ጥቂት ሰዎች ላይ የታየውን የጎንዮሽ ጉዳት ምንነት ለመርዳት የታለመ ቅብብር ነው ተከታዩ የጤና ባለስልጣናት የሚወስዷቸውን ሳይንሳዊ አማራጮች ጨምሮ የክትባቶቹን ተፈጥሮ የሚያስረዱን የዋሽንግተን ዲሲው የሃዋርድ ዩኒቨርሲቲ የክሊኒካል ፋርማሲ ሳይንስ መምህርና የትምህርት ክፍሉም ምክትል ሊቀመንበር ፕሮፌሰር ብስራት ኃይለመስቀል ናቸው። ፕሮፌሰር ብስራት በፕሮግራማችን ደጋግሞ የሚቀርቡ ቤተኛችን ናቸው። ባለፈው ሐሙስ ጀምር ያደረግነውን ቃለ ምልልስ ታዲያ በቀደሙ ፕሮግራማችን ልባት ካደረግንበት ጥያቄ ነው የምንነሳው ፕሮፌሰር ብስዓት እነኚህ ክትባቶች ኮቪድ ሀገር እያጠፋ ያለበትን ሕዝብ እየጨረሰ ያለበትን ሁኔታ ለማቆም በአስቸኳይ እንዲደርሱ በተደረገ ጥረት እጅግ ባልተለመደ ፍጥነት በሚያስገርም ስኬት የተገኙትን ያህል እናም ከዚህ ቀደም የክትባት መድኃኒቶች ስኬታማነት ከተዘገበውም በላይ ደረጃቸው ቢለያይም አሁን በስራ ላይ ያሉት ፋይዘር እና ሞደርና ላይ እንደተመለከትነው አይነት ዘጠና አምስት እና ዘጠና ስድስት በመቶ እስከሚደርስ ድረስ ያን የመሰለ ስኬት ያስመዘገቡ አሁን የተፈጠረው ሁኔታ አስትራዜኔካ፣ ሀገሮች አንዳንዶቹ ምርጫ ሳይኖራቸው ሁሉ ቅድም ያሏቸውን ውሳኔዎች እየወሰዱ ነው። የአውሮፓ ህብረት ሀገሮችን ያህል ታላላቅ ሀብታም ሀገሮች ሳይቀሩ አሁንም እየተራወጡ ያሉበት ሁኔታ ነው። ብዙዎቹ ክትባቱን እንደ ዩናይትድ ስቴትስ እድልም የላቸውም። እንዲያውም ወደ ሩሲያ ፊታቸውን የማዞር ሁኔታም እየተመለከትን ባለበት፣ አንዳንዱ የሳይንስ ሰዎች ጥቅምና ጉዳቱን ካመዛዘንን በፍጹም የሚወዳደር አይደለም እያሉ ባሉበት፣ ነገር ግን ስጋት ተፈጥረዋል። ለምንድን ነው በጣም በተለየ ሁኔታ ያሳሰበ እና ይህ የተለየ ትኩረት የተሰጠው? ምን ይላሉ ስለዚህ ጠቅላላ ሁኔታ ኮቪድ? ያው አሜሪካ ሀገር ብቻ ከግማሽ ሚሊዮን ሰው በላይ ገድሏል። ያው ቁጥሩ በየጊዜው ሪፖርት የሚደረገው ነው፣ ከሶስት ሚሊዮን በላይ ሰው በዚህ በኮቪድ ምክንያት የተለያየ ቦታ ብዙ ችግር ተፈጥሯል። እነዚህ መድኃኒቶች በአጭር ጊዜ ወጡ ቢባልም ስለ ኮሮና ቫይረስ ስናቅ ከሀያ ዓመት በላይ ነው በተለይ በጥናት ደረጃ እንጂ ከመቶ ዓመት በላይ ነው። ስለ ኮቪድ ከ1918 ጀምሮ ስለ ኮቪድ እናውቃለን። ግን ሪሊ ጥናት መጠናት የጀመረው አሬኔ ቴክኖሎጂ የሚባለው መጠናት የጀመረው ሌሎቹም የአስትራዘኔካ እና የጃንሰን ጃንሰን የቫክሲን አሰራር ከድሮ ጀምሮ የምናውቀው ቴክኖሎጂ ነው። ስለዚህ እርግጥ የአሬኔ ቴክኖሎጂ በተግባር ላይ ሲውል የመጀመሪያው ጊዜ ቢሆንም በጥናት ደረጃ ግን ሲጠና ከ20 ዓመት በላይ ሊሆነ ይችላል። ይሄ በሚሊዮኑ አንድ አምስት ሰው እንደዚህ አይነት ሳይድ ኤፌክት አመጣ ማለት እኔ ለምንድን የማያሳስበኝ ከፔንስሊን ጀምሮ መድኃኒቶች በሙሉ ብንወስድ ፔንስሊን አሁን ለምሳሌ ከ1930 ጀምሮ የምንጠቀምበት በአለርጂ ምክንያት ከመቶ ሺህ ሰው ከተወጋው ውስጥ አንድ ሰው ይሞታል። የታወቀ ነገር ነው። በሳይድ ኤፌክት ማለት ነው። ሃይፐር ሴንስቲቪቲ ወይም አለርጂ ሪያክሽን እንለዋለን። በዛ ውስጥ ይሞታል። ግን ፔንስሊን ስንጠቀም ኦልሞስት መቶ ዓመት ከ1930 ጀምሮ እስከ ዛሬ ድረስ ፔንስሊን አሁንም እያገለገለን ነው። እያወቅን ማለት ነው። እያንዳንዱ መድኃኒቶች ብንወስድ እንደዛ አይነት ሳይድ ኤፌክት ወይም ጉዳት ይኖራቸው ይችላል፣ ይኖራቸዋል። የታወቀ ነገር ነው። ይህ ሳይድ ፌክት አሁን በአስትራዘኔካ የሚያየነው እንደሆነ በጃንሰን ጃንሰን የሚያየ ነው እንደሆነ ስታቲክስቲክ እኮ ከሚሊዮን ውስጥ ከሚሊዮን ሰው ተወቅቶ አንድ ሰው በዛ ውስጥ ደግሞ የሚሞቱትን ደግሞ ስናይ ከዛም በጣም ያነሰ ሊሆን ይችላል። ሰው ኮቪድ ከያዘው ግን እንደምናውቀው ከአንድ እስከ ሁለት በመቶ ኮቪድ የያዛቸው ሰዎች ይሞታሉ። ከዛ በኋላ ደግሞ ከዳኑ በኋላ እንኳን ከሀያ እስከ ሰላሳ በመቶ የሚሆኑት ሰዎች በኮቪድ ምክንያት የሚመጣባቸው ችግር ረጅም ጊዜ ከሰውነታቸው በማይወጣ መንገድ ሲያሰቃያቸው ይኖራል እና ከአንድ እስከ ሶስት በመቶ በሚሞትበት በሽታ አንድ በሚሊዮን የደም መርጋት የማይነጻጸሩ ነገሮች ስለሆኑ እኔ አያሳስበኝም። መከታተሉ ጥሩ ነው። እንደውም በጣም ደስ የሚለው ነገር ምንድን ነው? አሁን በዚህ ጊዜ ምን ያህል መንግስት በዚህ በመድኃኒቶች ሳይድ ፌክት፣ ምን ያህል እንደሚከታተለው እንዴት አድርጎ በሲሪየስነት እንደሚወስደው የሚያሳይ ነው። የሰውን የፐብሊኩን ጤንነት ለመጠበቅ መንግስት ምን ያህል እነዚህን ነገሮች እንደሚከታተል ነው የሚያሳየን እና በዛ ኮንፈረንስ ሊሰጠን ይችላል። ምክንያቱም ጎቪድ እየገደለ ነው ሰው ወደንም ጠላንም ሰዎች ሁሉንም ኤጅ አገር ሳይለይ ከለር ሳይለይ ጥቁር ሳይል ነጭ ሳይል ቆመት ይል ሴት ይል ወንድ ይል ዓለምን በሙሉ በሚያምስበት ጊዜ አንድ በሚሊዮን ውስጥ የሚቆጠር በዛውም ላይ ደግሞ ቶሎ ከተያዘ በህክምና መስተካከል ለሚችል በዚህ ላይ ደግሞ የሚሞቱት ሰዎች ቁጥራቸው በጣም ባነሰበት ጊዜ ይሄንን እንደ እንትን አርጎ ክትባቱን ላለመውሰድ እኔ አይታየኝ። እንደ ጤና ባለሙያ ይሄ ምንም ለእኔ ምክንያት ሊሆን አይችልም። ማወቁ ግን ኢምፖርታንት ነው። የዓለም መንግስታት በየሀገራቸው ሁሉም እንደሚከታተሉ በዚህ ሪፖርት ምክንያት ስንት ኢዩሮፒያን ሀገሮች፣ አውስትራሊያ፣ አሜሪካ ሁሉ እየተከታተሉ እንደሆኑ ነው የሚያሳየው፣ እና ይሄ ትልቅ ነገር ነው የበለጠ ፐብሊክ ኮንፊደንስ ሊሰጠ የሚገባ መሆን አለበት ባይነኝ። አበረታች ነው የተሰጠው ትኩረት ነው ያሉት፣ የሚያግባባ ይመስለኛል። በንፅፅር ቁጥሮችን ስለሰጡን አድማጮች እነኝህን ጉዳዮች ከግምት ማስገባት እድል የሚያገኙ ይመስለኛል። ፕሮፌሰር ብስራት ሌላው ከዚሁ ጋር የተያያዘ ጥያቄ ባነሳ እንዲህ ያለው ሁኔታ ሲፈጠር ወሳኝ የሆነ ቁርጠኛ እርምጃ በመንግስት በኩል መወሰዱ፣ በተለይ በዩናይትድ ስቴትስ የተለየ ትኩረት አይተናል። ክትትሉን ጨምሮ ሊደረጉ የሚችሉ ምናልባትም ስለሚችሉ ነው ማለት እንችላለን። ሁለት ምንም አይነት እንዲህ ያለ የጠነከረ የጎንዮሽ ጉዳት ያላሳዩ ክትባቶችም ስላሉ በአንድ በኩል ላልተለመደው ሁኔታ የተሻለ ትኩረት እንዲሰጥም ለህዝብ ብቻ ሳይሆን ሐኪሞችም እንዲህ ያለ ምልክት ያላቸውን ሰዎች በተለይ የትኩረት እንዲከታተሉ በብዛት እየተከተበ ስለሆነ በተለይ በዩናይት ስቴትስ የተወሰደውን ነው ማነሳለሁት። በአንጻሩም ይሄን እርምጃ ከተወሰደ በኋላ የጄኤንጄ ክትባት ፈጥኖ ወደ ጥቅም ላይ የሚውልበት ሁኔታ ይፈጠራል የሚል ነገርም እየተነገረ ነው። እሱ ላይ ምን የሚሉት አለ? ይገርማል። የዛሬ አስራ አምስት ቀን እኔ የምሰራበት ቦታ ሃዋርድ ዩኒቨርሲቲ ሆስፒታል ውስጥ በአንድ ቀን ከአምስት መቶ እስከ አንድ ሺህ የጃንሰን ጃንሰን ቫክሲን እያዘጋጀን እየሰጠን ነበር እና ያን ያህል በብዛት በየቦታው፣ በየሆስፒታሉ፣ በየፋርማሲው፣ በተለያየ ቦታ የሚሰጥ ነበር እና እንደውም በዚህ ሳምንት ውስጥ የመመለስ ድሉ ጥሩ ነው እንደውም ያሉ ፕሬዲክት እያደረጉ ነው። ለምንድን ነው ጃንሰን ጃንሰን በተለይ አሜሪካ ሀገር ውስጥ በጣም ኢምፖርታንት የሆነው? አንድ ዶዝ ነው የሚሰጠው፣ ድጋሜ የለው። ስለዚህ መምጣት የማይችሉ በትራንስፖርት ምክንያት፣ በእድሜ ምክንያት ሰፖርት የሌላቸው ሆስፒታልና ክሊኒክ በቅርባቸው ለሌሉ ሰዎች እንደገና ተመልሳችሁኑ ሲባሉ መምጣት ስለማይችሉ፣ የእነዚህ ሰዎች እድል ምንድን ነው? ኮቪድ ቢይዛቸው አንድ ሰው ከመቶ በሚሞትበት በሽታ አንድ ሰው በሚሊዮን የሚይዘው ይሻላል በሚል መልሰው ወደ ገበያ የመምጣቱ ቻንስ በጣም ሃይ ነው ብዬ ነው ገምተው እና በቅርቡ ሳን የሚወስኑ ይመስለኛል አሁን ፕሮፌሰር ብስራት በቃለ መልሳችን ወቅት ግምታቸውን እንደሰነዘሩትና ቀደም ብዬን በመግቢያዬ በኮቪድ-19 ዜና እንደጠቆምኩት ጃንሰን ኤን ጃንሰን ክትባት ተመልሷል ጥቅም ላይ እንዲውልም ተወስኗል ለማንኛውም አሁን ፕሮፌሰር ብስራት ወደ ጀመሩት ሙያዊ ትንታኔ እንመለስ እግረ መንገዳቸውንም ምናልባት ይህ ችግር ሊረዳ የሚችልበትን መንገድ የመፈለግ በር የከፈተ ይመስላል። በዛም መልኩ ተስፋ የሚያደርጉት ነገር አለ። ጥናቶች መቀጠላቸው አልቀረምና። አዎ፣ እንግዲህ ምንድን ነው መቼም በዋናው ሁልጊዜ በምንሰራው ነገር ደም ሲረጋ፣ ደም የሚያቀጥን መድኃኒት ነው የምንሰጠው ይሄ ግን እንደሱ አይደለም። ደም የሚያቀጥ ነው የበለጠ እንደውም ሰውየውን ይጎዳውና ሊገለው ይችላል። ሰው ለየት ያለ ሕክምና ነው ያለው። እንዳልኩ ቅድም እንደጠቀስኩት ሄፕሬን የሚባለው የድሮ መድኃኒት ደም የሚያቀጥነው መድኃኒት ራሱ ደምን ሊያረጋ ስለሚችል እሱን ለማከም የምንሰጣቸውን መድኃኒቶች ነው ለዚህም በቫክሲኑ ምክንያት የሚመጡትን በመስጠት ከዛ ኢሚኖግሎብሊን የሚባል መድኃኒት አለ። ህክምናው ኦልሬዲ በተወሰኑት ሰዎች ላይ መስራት ጀምሯል። ኢሮፕም ዚም ሀገር። ስለዚህ ኦልሬዲ መድኃኒቱ ያ በሽታ ድሮም የምናውቀው ነገር ስለነበረ፣ ህክምናውም የምናውቀው ነገር ስለነበረ ወደዛ ቶሎ ህክምናውን ማምጣት አላስቸገረም። ሌላ አዲስ መድኃኒት ፍለጋ ለመሄድ አላስፈልገንም። ስለዚህ አሁን ዋናው ትልቁ ነገር የሚወጉት ሰዎች ህዝቡ ይሄንን እንዲያቅና አዌር እንዲሆን ክትባቱን ከተከተበ በኋላ በተለይ ሄደ መርጋት አብዛኞቹ ላይ አሁን የታየው ከስምንት ቀን እስከ አስራ ሶስት ቀን በአማካይ ስምንተኛ ቀን አካባቢ ላይ ልክ በሳምንቱ ማለት ነው። በዛን ጊዜ ውስጥ ሁላችንም ቫክሲን ስንወጋ የመጀመሪያው ሁለት ሶስት ቀን ያው እንታመማለን ትኩሳት አለ መስል ቁርጥማት ያመጣብናል። ራስ ምታትም ሊኖር ይችላል። ግን ይሄ ራስ ምታት ስምንት ቀን እስከ አስራ አምስት ቀን ባለው ጊዜው ሳያቆም ለየት ባለ እንደዛ አይነት ራስ ምታት አጋጥሞን የማያውቅ ከሆነ ወይም እንደዛ አይነት የሆድ ህመም አጋጥሞን የማያውቅ ከሆነ እነዚህ እነዚህ አሁን ሜዲካል ኮሚኒቲ ማዌር ነው ሰውም አዌር ነው። ስለዚህ ቶሎ ህክምና የሚፈልጉበት ቦታ። ስለዚህ አሁን ሞር ይሄ ነገር ወደ ፐብሊክ ላይ መውጣቱ፣ በተለያየ ኒውስ ሚዲያ መውጣቱ ምንድነው ሰው ቶሎ እንደዚህ አይነት ምልክቶች ሲኖሩት ቶሎ ሐኪም ጋር የሚሄድበትን ነገር እንዲፈጠር ያደርገዋል እና ከአሁን በኋላ ያሉትን ነገሮች አትሊስት የመሞት ነገር ላይኖር ይችላል እና ይሄ ጥሩ ነገር ነው። አሁን ኤክስፖዝድ መሆኑ በአይነኝ መልካም ጠንካራውን ይልቁንም ደግሞ በዚህ በዩናይት ስቴትስ መሰል ሀገሮች ከዩናይት ስቴትስ የሚነጻጸር ሌላ ብዙ ሀገር ያለም አይመስለኝም። ክትባቱ እንደ ልብ እየተሰጠ ያለበት፣ የሚፈሩ የሚያመነቱትን ወደኋላ ትቅሩ። አሁን ሁሉም ሰው መውሰድ የሚችልበት ቦታ ጋር ተደርሷል። ቀደም ሲል በየደረጃው በግንባር ቀደም የተሰለፋቸው የሕክምና ባለሙያዎችን በእድሜያቸው የገፉና ተደራራቢ የህመም ሁኔታ ያላቸውን እየተባለ አሁን ለሁሉም ሰው ክፍት የሚሆንበት ቦታ ጋር እየተደረሰ ነው እና የምና ክትባቱ ከሌለበት ዓለም ጋር ስናነጻጽር ጥያቄዎቹ መልካቸውን ይቀይራሉ። እስኪ ወደዛ ደግሞ ልሰዶ እንዲህ ያለው ክትባቶችን የመፍራት ወይም በክትባቶች ላይ ጥርጣሬ የማሳደር ሁኔታ የሚፈጥረውን አንድምታ ብንመለከት የጎንዮሽ ጉዳቶቹ ችግር ከማምጣታቸውን በፊት አንዳንዴ ሰዎች በዘፈቀደ ስለ ክትባቶቹ መሰረት የሌላቸው ሀሳቦችን ይሰነዝራሉ። በአንጻሩ ደግሞ እንዲህ ያለው የጎንዮሽ ጉዳት ወይ የመጣው በድሃና በሀብታም ሀገሮች መካከል እኩል ስርጭት በሌለበት ክትባቱ በወጉ ባልተዳረሰበት ድሃ ሀገራት ምን ይሆናሉ እየተባለ ቁጥሩ ግን በከፍተኛ መጠን እየጨመረ ባለበት ሁኔታ ነውና ወረርሽኙ ይበልጥ እየተዛመተ ባለበት ሁኔታ ነው የሆነውና። ምን አይነት አንድምታ ያሳድር ይሆን ምንስ መደረግ ሊኖርበት ይገባል በግለሰቦችም በህክምና ባለስልጣናትም ሆኖ በመንግስት ደረጃ በተለያየ ትኩረት ሊሰጠው የሚገባ እውነቱን ከሀሰቱ ለይቶ የሚደረገውን ጨምሮ ምን መረዳት ይጠይቅ ይሆን ፕሮፌሰር ብስራት ይሄ እንግዲህ ከባድ ነገር ነው ሰው ቫክሲኑን የማይወስድበት ወይም ቫክሲን ሄስተንስ የምንለው እዚህ ሀገር ማለት ነው ላለመውሰድ የሚፈልግበት እድሉም እያለው ክትባቱን የመውሰድ እድልም እያለው ላለመውሰድ ወደኋላ የሚልበት ምክንያቱ የክትባቱ ነገር አይደለም። እኔ የሚመስለኝ ዋናው የኮቪድ በሽታው አመጣጥ ላይ ይመስለኛል። በጣም የተለያየ ሀሳቦች አሉ። ይህንን ኮቪድ እንዴት መጣ፣ በምን ምክንያት መጣ? ሰዎች ናቸው የፈጠሩት፣ ሰው ለመጨረስ ያደረጉት ነገር ነው ውስጡ ሰውን ኮንትሮል ለማድረግ መጀመሪያውኑ ይሄንን የኮቪድን በሽታ አመጣጥ ላይ አስተሳሰባችን የተዛባ ሀሳብ ይዘን ከተነሳን ክትባቱን ላለመከተብ ነው ብዙ ሰው የሚሞክረው። ሌላው ያው እኛ እዚህ አሜሪካ ሀገር አብዛኛው የፖለቲሳይዝ ስለሆነ ከፖለቲካ ጋር ጋር ተገናኝቶ ሌላ ትርጉም እየተሰጠው ነው። ብዙ ቦታ ግን በሽታውን እንደ በሽታ አለመቁጠር፣ በሽታው የመጣበትን ምክንያት በተለያየ መንገድ ሰዎች እየተረጎሙት ይመስለኛል እንጂ አንድ ጊዜ በሽታ መሆኑን ካወቁ አሁን ኢትዮጵያ ውስጥ ብዙ ዘመኖች ጋር ስደውል አዲስ አበባ ውስጥ በተለይ ያልገባበት ቤት የለም። በቃ በየመንደሩ ሁሉ ኮቪድ ይዞት እዛ፣ ኮቪድ መሆኑንም ቴስት ለመደረግ የተከፈለ ስለሆነ ሰው አቅም ከሌለው ሄዶ ከፍሎ ቴስት መደረግ ስለማይችል ኮቪድ ይሁን አይሁን አይታወቅም። ግን ከፍተኛ ኃይለኛ ጉንፋን እየተባለ ያልገባበት ቤት የለም። ሰው አሁን የፈራው መንግስትን ባወጣው ህግ ፍራቻ ሳይሆን በራስ በኢንዲቪጁዋል ደረጃ በየቤቱ፣ በየጎረቤቱ፣ በሚያውቀው በጓደኛው፣ በዘመዱ ስለገባ ይመስለኛል እና ይሄ ሰው መታመሙ ሳይሆን ጥሩ ነገሩ፣ ግን ሰው እንደ ይሄ ነገር እውነት እኮ በሽታ ነው እና የእውነት በሽተኛነቱ ሰው በተቀበለ ቁጥር መፍትሄ መፈለግ ይሄዳል አይደለም። እ ሰው አንድ ሰው እኔ አልኮሊክ ነኝ ሲል ነው መድኃኒት ፍለጋ የሚሄደው በሽታውን በሽተኛ በሽታውን ካላወቀ መድኃኒት ፍለጋ እንደማይሄደው ሁሉ ኮቪድን በበሽታነቱ ሰው ካወቀ ህክምና ፍለጋ ቫክሲን ፍለጋ መሄዱ የማይቀር ነገር ነው እና ያ ይመስለኛል ዋናው ችግር ያለው። አዲስታ ፕሮፌሰር ብስራት ቅድም ያነሱት ላይ አገሮች በተወሰነ እድሜ ክልል ከስልሳ በታች ላለው ላለመስጠት የወሰኑትን ያህል በደንብም ያላገኙ አገሮች ሳይቀሩ የአፍሪካ ሀገሮች ሳይቀር ወደ ሩሲያና ወደ ቻይና ፊታቸውን ማቅናታቸውን ዘገባዎች አመልክተዋል። ለምሳሌ ከአውሮፓ ዴንማርክ ጨርሶ ላለመጠቀም ይሄ በአብዛኛው እንግዲህ የምናወራው ከጄንጄ ሚልቅ አስትራዜኔካ ክትባትን በተመለከተ ነው። ዴንማርክ ጨርሶ ላለመጠቀም መወሰኗን ይፋ አድርጋለች። አንዳንድ ሀገሮችም እንዲሁ ጥርጣሬያቸው ከፍ ብለዋል። ቅድም የገለጿቸው ደግሞ በተወሰደ ዕድሜ ክልሎች ብቻ ለጥቅም እንዲውል አድርገዋል። ይሄንኑ ተከትሎ በግለሰቦችም ያልተለመደ ሁኔታ እየታየ ነው። ትንሽ የሚያነጋግር የሚያሳስብ ችግር ላይም በተለየ ቀለል ያለ ስሜት እንድንነጋገር የሚጋብዝ ጥያቄ ነው። የሚከተለው የጎንዮሽ ጉዳት ያልተለመደና አደገኛ የሆነውን ያህል ሌላ ያልተለመደ ነገርም ከስተዋል። ለምሳሌ ያህል በጀርመን የተደረገውን ተመልክተናል። ጀርመናውያን የሩሲያን ስፑትኒክ ቪ የተባለውን ክትባት ለመውሰድ ስምጃሜ ሰጥተውታል። የክትባት ቱሪዝም የሚል ቱሪዝም የሚመስል ነገር አገሬ መጎብኘትም ጭምር የተካተተበት ነገር ግን ባልተለመደ መልኩ ምዕራባውያን ሀገሮች ሩሲያ ውስጥ የተሰራ ክትባት ለመቀበል የሄዱበት ሁኔታ ተዘግቧል። እንደው መልከት አድርገው የመመልከት እድልም ከነበሩት ስለ ክትባቱም የሚሉት ካለ መጀመሪያ እየተሰራ በነበረበት ጊዜ የተወሰነ ነገር ተነጋግረናል። እንግዲህ ምንድን ነው? እውነት ነው፣ ልክ ነው። ሰዎች ራሻ በተለይ ከጀርመን ሀገር እንደዚህ እየሄዱ ለመከተብ ጥረት እያደረጉ እንደሆነ አንዳንድ ሪፖርቶች ወጥተዋል። ችግሩ ምንድን ነው? ሪፖርቱን አይቼዋለሁ። የእነሱ አናሊሲስ ኮምፕሬሲቭ አናሊሲስ አርገን አጥንተን ሪቪው አርገን እስካሁን ይህን ቫክሲን የወሰዱትን ሰዎች በሙሉ አጥንተን የራሺያ ገቨርንመንት፣ በተለይ ከቫክሲኑ ጋር የሚሰሩ ሰዎች ይሄንን የደም መርጋት አያመጣም ብለው ሪፖርት አውጥተዋል፣ ኦፊሻሊም መግለጫ አውጥተዋል። በዛ ምክንያት እንደውም አንዳንዶቹ ሳይንቲስቶች የኛ ቫክሲን ይሄንን የደም መርጋት ሊያመጣ ያልቻለው ምክንያት የተጠቀምንበት ቴክኖሎጂ ፒውሪፊኬሽን ቴክኖሎጂው ለየት ያለ ስለሆነ እንደውም ለሌሎቹ ለእነ አስትራዘኔካ ለእነ ጃንሰን ጃንሰን የእኛን ቴክኖሎጂ ሼር ለማድረግ ፈቃደኞች ነን ብለው አንብቤያለሁ። ግን ችግሩ ምንድን ነው? መጀመሪያውኑ ነገር ስፑትኒክ ፋይፍ የሚለው ሲወጣ እንዴት ወጣ? ስንት ሰው ኢንቮልቭ አደረገ? ዲቴል የሆነ ጥናቱን አናውቅም። እንዴት ፐርሰናሊ ላገኝ አልቻልኩም። ዲቴሉን የሆነ ኢንፎርሜሽን ስለሌለኝ ያሉትን ከመቀበል በስተቀር በሳይንስ ደረጃ ተመራምረን ዳታውን አይተን የራሳችንን ኮንክሉዥን ለመውሰድ የአስቸጋሪ ቦታ ላይ ያለ ነው። ለምን ይሆን እንደዚህ ግልጽነት የማይታይበት? የሌሎቹ ኩባንያዎች የሳይንስ ሰዎች እንድትመለከቱት የማድረግ እድሉን በሚከፍቱበት እንዲሁ ከስርዓታቸው ጋር የተገናኘ በሌሎች ነገሮች እንደሚባለው ነው ሳይንሱንም በተመለከተ ግልጽ የማድረግ ሁኔታ ፈቃደኝነቱ ያልኖረው ራሽያም ውስጥም ቻይና ዌል ነውን በዓለም ላይ የታወቁ ሳይንቲስቶች እንዳሉ ይታወቃል እና እነዚህን አይነት ክትባት ሲያወጡ ወይም የተለያዩ መድኃኒቶች የሚያወጡበት ጊዜ ከማንም የማይተናነሱ ሳይንቲስቶች እንዳሉ ነው የምናውቀው። ግን ያን ኢንፎርሜሽን ካላወጡና እንደ ሌሎቹ ሀገሮችን ዩሮፕ ወይም አሜሪካ ሀገር እንደሚሰሩት ጥናቶች በግልጽ ካላወጡልን በስተቀር ነውም አይደለም ይሰራልም አይሰራምም ለማለት ውሳኔ ለመወሰን አስቸጋሪ ነው። ለምሳሌ ኤፍዲኤ አንድ መድኃኒት አፕሩቭ ከመደረጉ በፊት ኤክስፐርት ፓናሎች ተጠርቶ ያ ሁሉ ዴታ ቀርቦ እያንዳንዱ ዴታ አናላይዝ ተደርጎ ፐብሊሽ ተደርጎ ፓኬጅ ኢንሰርት የሚባል አለ፣ አብሮ ከመድኃኒቱ ጋር የሚመጣ የነበሩትን ሰዎች የእድሜያቸውን ምን አይነት ሰዎች ናቸው እዚህ ጥናት ውስጥ የተካተቱት ምን አይነት ተጓዳይ ጉዳት ነበሩ፣ ምን ያሉ ተረፉ፣ ምን ያሉ ዳኑ፣ ምን ያሉ አልተ የሆነ በሙሉ ኢንፎርሜሽን ስላለ ማንም አለም በሙሉ ያንን አይቶ በዛ ፊልድ በዛ ኤክስፐርት የሆነ ሰው ማወቅ ይችላል። ይሄ ነገር የለም እንደዚህ ግልጽ ባለመንገድ ስላልሆነ የነሱ ያሉትን ዝም ብሎ ከመስማት በስተቀር ነው አይደለም ለማለት አስቸጋሪ ነው፣ አዳጋች ያደርገዋል። ፕሮፌሰር፣ በስርዓቱ ላይም እንደምናደርገው በጥያቄ ደረጃ የሚነሱ ሙሉ በሙሉ ያልተቋጩ የማይታወቁ ነገሮችን በውይይታችን መጨረሻ ላይ እናነሳለን። ዛሬም ከዚህ ቀደም የተነሱትን ያነጋገሩትን ራሳቸውን የሚለወጡ የቫይረስ ዝርያዎች ወይም ቫይረሱ እራሱን እየለወጠ የሚያመጣውን ፈተና ጨምሮ አሁን ካሉት ሁኔታዎች ጋር ብናዛምድ በአንድ መልኩ የወረርሽኙ ፈጥኖ በቁጥጥር ስር ካልዋለ ራሱን የመለወጡ እድል በሰፋ ቁጥርና ከእነዚያም ውስጥ አደገኛ የሆኑት የመብዛታቸው ሁኔታ ከአሁን ቀደም በለንደንና በደቡብ አፍሪካ የተገኙት ዛሬ በዚህ በዩናይት ስቴትስም እየተሰራጩ ናቸው የሚባሉት መሰል ዝርያዎች የፈጠሩትን የደቀኑትን ፈተና እናያለን እና ከፍተኛ ጉዳት ማስከተል የበሽታው ጥናት እና የመዛመት ፍጥነታቸውም ከፍተኛ መሆን ተደጋግሞ ይነገራል። በአንጻሩ ደግሞ ዛሬ በዩናይት ስቴትስ የተዘገበው 17,000 ሰው የተጋለጠበት ሁኔታ ተነግረዋል። ክትባት እየተሰጠም እራሱ ማለት ነው። ሁለተኛ ደግሞ ክትባቱ ላይ ቀደም ብለን የተነጋገርንበት ያጠላው ስጋት ቁጥብነትን የሚፈጥር ከሆነ እነኚህ ነገሮች ምን ሁኔታ ይከስቱ ይሆን? ይሄ የቫይረሱ ራሱን የመለወጥ ሁኔታ ይበልጥ አሳሳቢ ይሆን ወይ? አሁን ከሚያያቸው ሁኔታዎች አንጻር እንግዲህ ያው በፊትም ትንሽ ነጋግረናል። ቫይረሶች ራሳቸውን በየቀኑ ነው የሚቀይሩት፣ ምንም አደረግንም አላደረግንም። ይሄ የቫይረሶች ተፈጥሮ ተፈጥሯዊ አሰራር ነው። አንድ ልጅ ሲወለድ እናት አባቱን ቢመስልም ደግሞ ለየት ብሎ እንደሚወለድ፣ ቫይረሶች በጊዜ ብዛት ተራቡ ጊዜ የሚፈጠሩት አዳዲሶቹ ቫይረሶች ለየት እያሉ ነው የሚወጡት። ሌላው ምንድን ነው ተፈጥሮ ያደረገላቸው ነገር አዳዲሶቹ በሚወጡ በጊዜ አታክ የሚያደረግ የሚጎዳ የመሰላቸውን አይነት ሁኔታ ለመከላከል ራሳቸውን እያዘጋጁ ነው የሚፈጠሩት። ስለዚህ እየጠነከሩ በሄዱ ቁጥር፣ አዳዲስ ቫይረሶች በተስፋፉ ቁጥር ጠንከር ያሉ አሁን ያለውን ነገር የሚጎዳቸውን ነገር መከላከል በሚያስችል መንገድ ነው የሚከላከሉት ስለዚህ እስካሁን ወደ ብዙ ሺህ እኮ ነው ብዙ ሺህ የራሳቸውን ለውጠው የወጡ ኮቪድ ቫይረሶች ተገኝተዋል የሚያሳስበን ምንድን ነው በፊትም ጠቅሸው እንደሆነ እነዚህ መድኃኒቶች አሁን ያሉት መድኃኒቶች ቫክሲኖቹ ጃንሰን ጃንሰን ሆነ ፋይዘርም ሆነ ሞደርና ታርጌት የሚያደርጉት የቫይረሱ ላይ ያለው ፕሮቲን የሚባል አንድ ቦታ አለ እዛ ሴሎቹ ላይ ቫይረሶቹ ላይ ሌላውን አካባቢ እየቀየሩ ቢወጡ የክትባቱን ሀይል አይቀንሱም ግን ክትባቱ የሚሰራበትን ያ ስፓይክ ፕሮቲን የተባለውን ቦታ ከቀየሩት ግን ክትባቱ ሲመጣ ያን የሚሰራበት ቦታ ስለማያገኝ ቫይረሱን ሳይገለው ቫይረሱ እድል እያገኘ መሳፋት ችሎታ አለው እንግዲህ እሱን መቀየር የቻሉት እስካሁን ያው ሶስት ናቸው አራት የምናቃቸው ናቸው ሳውዝ አሜሪካ ያለው ሌላው የዩኬ ነው የእንግሊዝ ሀገሩ አንዱ ደግሞ የሳውዝ አፍሪካ ናቸው ሶስት ናቸው አራት ናቸው እስካሁን እንጂ ወደ አንድ ሺህ በላይ ከሺዎች በላይ ቫይረሶች ተቀያይረው ወጥተው እንግዲህ ዓላማው ምንድን ነው አሁን እኔ ቤት አራት ሰው አለን ማለት ነው ሶስታችን ከተከተብን አንደኛው ልጃችን ባይከተም በሽታውን ይዞ ቢመጣ እኛ ሶስታችን ስለተከተብን ወደኛ ማስተላለፍ ስለማይችል ወይ ራሱ ያሳምመዋል በራሱ ላይ ያልቃል ማለት ነው፣ ወደ ሌላ ሳይተላለፍ ይሄ ነው ዓላማው። እንግዲህ ብዙ ሰው ከተከተበ ቫይረሱ ከአንዱ ወደ አንዱ ሰው የሚሄድ አቅሙ እየቀነሰ በመጣ ቁጥር መጨረሻ ላይ ያልቃል። በቃ ቫይረሱ የሚሄድበት የሚተላለፍበት ሰው ስለማያገኝ ኢቬንቹዋሊ ያልቃል ማለት ነው። አንድ እሱ ነው። ሁለተኛ ፖይንት ማንሳት የምፈልገው እነዚህ ክትባቶች ዘጠና አምስት ፐርሰንት ሆነ ማለት መቶ በመቶ ነው ማለት አይደለም ማለት ለምሳሌ የሞደርና እና የፋይዘር ሰላሳ ሰላሳ ሺህ ሰው ነው ያጠኑት። አስራአምስት ሺህ ክትባት የወሰደ አስራአምስት ሺህ ክትባት ያለወሰደ። አስራአምስት ሺህ ክትባት ያለወሰደው ዘጠና አምስት ሰው እንትኑ ቫይረሱ ሲይዘው እና ኮቪድ ሲይዛቸው፣ እነዛ ከተከተቡት ግን አምስት ሰው ብቻ ነው የያዛቸው። አንደኛ ከዘጠና አምስት ወደ አምስት ስለወረደ ዘጠና አምስት ዘጠና ፐርሰንት ኢፌክቲቭ ነው ብለን እንላለን ማለት ነው። ሁለተኛ ነገር እነዚህ የያዛቸው ሰዎች አምስትም ቢሆኑ በሽታው ሳይጠናባቸው በቀላሉ በብዙ በሽታ ሳያጎዳቸው ድነዋል ማለት ነው። እንግዲህ የሚያሳየው ምንድን ነው? አንድ ሰው ተከተበ ማለት ዘጠና አምስት በመቶ ጊዜ የመያዝ እድሉ የለም ማለት ነው እንጂ ሃንድረድ ፐርሰንት አይደለም። ሰው ተከትቦ ቢይዘው አይደንቀኝም ግን ለምን እንትኑ ነዋ የሚታየው በፐርሰንት ማንም ቫክሲን እስካሁን መቶ በመቶ እርግጠኛ የሆነ ነገር አለም። ስለዚህ ግን መቶ ሰው ተወግቶ ከዛ ውስጥ አምስት ሰው ያዘው ማለት ዘጠና አምስቱ ከሚይዘው ይልቅ አምስት ብቻ በመሆኑ ዘጠና ሰው ስላዳነን ያ ነው የኛ ትልቁ ተስፋችን ማለት ነው። እና እነዚህ እነዚህ በዚህ በተጨማሪ ደግሞ ልውጥ እየሆኑ በሄዱ ቁጥር ሌላው ምንድን ነው ሪሰርቹም እየቀጠለ ነው። አሁን አሁን ሁለት ወደ ማርኬት ላይ እየቀረቡ ያሉት በክትባት ፋንታ በአፍንጫ የሚሰጡ ቫክሲኖች እየተሰሩ ነው። ሁለት ነው ሶስት ካምፓኒ እየሰራ ነው። ምክንያቱም ራሱ ቫይረሱ የሚገባው በአፍንጫ በኩል ስለሆነ በአፍንጫ በኩል እንዴት ነው፣ የአፍንጫ ድርቀት ሲይዘን ስፕሬይ እንደምንጠቀመው ስፕሬይ በማድረግ ቫክሲን መስጠት የሚቻልበት ቦታ ሊደርስ ነው። እሱ ደግሞ በግል ማንም ሰው ቤቱ መስጠት ለማንም ለቤተሰቡ ለልጆቹ ማድረግ የሚችልበት ቦታ እየደረሰ ነው። ሁለተኛ ደግሞ ፓች የሚለጠፍ ቆዳችን ላይ የሚለጠፍ ግን ቫክሲን ያለው ውስጡ ሆኖ ክትባትም ሳያስፈልገን፣ እነሱ ቫይረሶቹም በራሳቸውን ለማዳን ጥረት ባደረጉ እና በተቀያየሩ ቁጥር የሰው ልጅም ደግሞ በእነሱ ላለመጠቃት የራሱን ጥረት ደግሞ እያካሄደ ነው ማለት ነው። ሌላው ተስፋ እንግዲህ የክትባቶች መዳረስ የፈጠረውን አሳሳቢነት ክትባቶቹ በሶስተኛው ዓለም ሀገሮች መሰራት የሚችሉበትን ፈቃድ ከዋነኞቹ ሰሪዎች የማግኘት ጥረቱ ከዚህ ቀደም አንዳንድ የኤች አይቪ መድኃኒቶች ላይ እንደተደረገው የመሞከር ጥረት ነበረ። በሱስ መልኩ የሚያዩት ለውጥ አለ? ተስፋ የሰጠው ሁኔታ ይኖር ይሆን? እንግዲህ አሁን ያለው በችም ማንም ሰው መጀመሪያ ቤተሰቡን ነው የሚያድነው፣ መጀመሪያ ራሱን ነው የሚያድነው፣ ከዛ ቤተሰቡን ነው የሚያድነው። እንደዛ እያለ ነው እና አሁን እነዚህ የሰለጠኑ ሀገሮች በእርግጥ ምንም ጥያቄ የለውም፣ ራሳቸውን የራሳቸውን ሕዝብ መጀመሪያ ማዳን አለባቸው። ይሄ የታወቀ ነገር ነው። የራሳቸውን ሕዝብ ብቻ አዳኑ ማለት ደግሞ ሌላው ዓለም ሁሉ ሲሰቃይ እነሱን አይነካ ማለት አይደለም። ይሄ በዓለም ላይ የመጣ ነገር ስለሆነ ስለዚህ እነዚህ ዌስተርን ካንትሪ አሁን ያለው አንድ አስትራዜኔካ ለምሳሌ በጣም ወደ መቶ አስራ አምስት ሀገሮች አስትራዜኔካ እየተሰጠ ነው። እና አንዱ ትልቁ ነገር የአስትራዜኔካ አድቫንቴጁ ከአሁን በፊት እንደተነጋገር ነው እኔ ያርካሽ ነው ሶስት ብር ሶስት ዶላር ነው አት ሊስት መጀመሪያ እንደወጣ ጊዜ ሌሎቹ አርባ እና ሀምሳ ዶላር በአሜሪካ ዶላር በሚሸጡበት ጊዜ ሶስት ዶላር መሆኑ ሁለተኛ ነገር ማንም ሀገሮች በተለይ ኤዥያ ህንድ አገር የታወቁ የታወቁ የቫክሲን የሚሰሩ ካምፓኒዎች ማምረት ስለቻሉ ዓለምን በሙሉ ሰፕላይ ማድረግ የሚችሉበት ቦታ በመድረሳቸው እነዚህም የሰለጠኑ ሀገሮች አገራቸውን ህዝብ ካዳረሱ በኋላ የሚቀጥለው ሌላውን ዓለም ማዳረስ ስለሆነ አሁንም እየረዱ ነው። ሌላው ዓለም የሚወጋውም ኢትዮጵያም ገብቶ አስትራዜኔካ የሚጠቀመው ያው በአለም አቀፍ ደብሊው ኤች ኦ በኩል እነዚ የሰለጠኑ ሀገሮች ዶኔት የሚያደርጉት ገንዘብ ነው እና ይሄ የዓለም ጉዳይ ነው። የኔን ሀገር አድኜ ሌላው ሀገር ግድ አይሰጠኝም ምንለው ነገር አይደለም። ይሄ ሁላችንም እንደ ኮቪድ አለምን በሙሉ ያስተባበረ በሽታ ያለ አይመስለኝም። እንዲህ በቅርብ በምናቀው እና ኤፈርቱ ሁሉን ጋር መድረስ አለበት። ኢትዮጵያም አሁን ከስልሳ ዓመት በላይ ነው እነዚህ በጣም ብዙ ሰዎች እየተወጉ ነው። ጤና ባለሙያዎች በጣም እየተወጉ ነው እና ጥሩ ጥሩ ኒውስ እያዳመጥን ነው። መልካም ከፈተናው ባሻገር ተስፋ የሚሰጠውንም ነገር ነው የፈነጠቁት። በመልካምነቱ ሊታይ የሚችል ትብብር በዓለም ደረጃ ታይቷል። ለሌሎች ነገሮችም ዓለም ሊተባበር ይገባዋል የሚለውን የወደፊት ጊዜ የሚመለከት ተስፋ አንዳንድ ምሁራን እየገለጡ ነው። ፕሮፌሰር ብስራት የኮቪድ-19 ጉዳይ ጨርሶ አሳሳቢነት እስኪቀንስ ድረስ የሚያነጋግሩ ርዕሶች አይጠፉም እና መልሰን እንጋብዞታለን። ተለመደው ሙያዊ ትብብሮ በድጋሚ አመሰግናለሁ። በሌላ ርዕስ እስከምንገናኝ እግዜር ይስጥልኝ። ደህና ይሁኑ። አሜን። እሺ እኔም አመሰግናለሁ በጣም አድማጮች፣ ተከታዩን በነገው ምሽት ፕሮግራማችን ይዘን እንመለሳለን። ለአሁኑ እንግዳይን ፕሮፌሰር ብስራት ኃይለ መስቀልን ለጊዜያቸው አመሰግናለሁ። እግዜር ይስጥልን። ሙሉ ምልልሳችንንም በድረገጻችንና በማኅበራዊ ትስስር ገጾቻችን ላይ እናኖራለን። አድማጮች አሁን የኪነ ጥበብ ነክ ዜናዎች በምንዳስስበት የራዲዮ መጽሔት የጥበብና ሕይወት መስኮት ከፋየር ወዘን በሚል ርዕስ በክሪስቶፈር ቻምበርስ የተሰራና የሶስት ኢትዮጵያውያን ታሪክ የሚተረክበትን አዲስ ዘጋቢ ፊልም በአርባ አምስተኛው የአትላንታ የፊልም ፌስቲቫል ለይታ የመቅረቡን ዜና እናገኛለን። እንደ አውሮፓውያን የዘመን አቆጣጠር በ1990ዎቹ በአትላንታ ከተማ ሂሩት አበበ ጅራ የተባለች ኢትዮጵያዊት በቀድሞ ወታደራዊ ደርግ አስተዳደር ዘመን የፖሊስ አባል የነበሩት ቀልቤሳ ቀልቤሳንጎ በርካታ ወጣቶች ላይ በቀይ ሽብር ግፍና የማሰቃያ ድርጊቶችን በመፈጸማቸው በመጨረሻው ተፈርዶባቸው ለኢትዮጵያ ተላልፎ የተሰጡበትን የችሎት ውሎና ሂደት ይተርካል። ኤግዜኪቲቭ ፕሮዲሰር ዕውቋ የሞዴልና የፋሽን ዲዛይን ባለሙያ እንዲሁም ተዋናይ ያከበደናል። አድማጮች የትይንቱን ለእይታ መብቃት ተከትሎ በሌላ ዝግጅት እንመለስበታለን። ዕለቱንና የፕሮግራሙን ጠባይ ተከትሎ የሚሰናዱትን ጨምሮ እነዚህን ሁሉ የዓለም ጉዳዮች የሚያሳንስ የምከራና የትጅት ዜና የየዕለት ገጠመኝ ሊመስል ለተቃረበባት አገር ሌላ ነገር ማሰብ ሳይቀር የሚከለክል ይመስላል። ጠዋት ማታ ለሚከታተለውም ያማል፣ ያደክማል። ለሁሉም አሁን ወደ ቀኑ ጉዳይ የሚመልሰን የአዲስ አበባው መስኮት ሊከፈት ነው። አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉ ለምሽቱ ያሰናዳውን ቅንብር ይዞ ቀርቧል። አሉላ ቪኦኤን እና ሬዲዮ መጽሔትን ጨምሮ በዓለም ላይ ያሉ ኢትዮጵያውያንን አድማጮቻችንን ደምሮ ዛሬስ ሁሉም ያምረኛል በየምግባሩ እያልኩ ነው። አዎ ሁሉም ያምረኛል በየምግባሩ እና አለቃ ቅኔ ሲቆጥሩ፣ ሰምና ወርቁን ሲያመሰጥሩ፣ እነ ደብተራም ቀርበው ሲመሩ ከያንያንም መድረክ ሲፈጥሩ ትጉህ መምህራን እውቀት ሲዘሩ የጤና ሰዎች ከኮቪድ ጋር ልቀቅ አትልቀቅ ሲከራከሩ ገበሬዎችም ሚያዝያን ሲያዘምሩ የጸደይን በልግ ዝናብ ሲደፍሩ ወታደሮችም ዳር ሲያስከብሩ ምዕመናንም በዓል ሲያከብሩ ልክ እንደ ዛሬው እንደ ሆሳዕና ግንባራቸው ላይ የሰላም ምልክት የሆነውን ዘንባባ ሲያስሩ የሰላም ያለህ ብለው ሲጣሩ ከጣታቸው ላይ ዘንባባውን ቀለበት አርገውት ሲሸራሸሩ በአእምሯቸው ውስጥ ደስታን ሲያጭሩ፣ ሁሉም ያምረኛል በየምግባሩ እንዳልነው ዛሬ ሆሣዕና ነው። ሳምንት ትንሣኤ ፋሲካ። በተከታታይ ስናቀርበው የነበረውን የምርጫ ታሪክ ለዛሬ እዚህ ላይ አቆይተን የጀመርነውን ማለት ነው። በዚሁ በዛሬው የሆሣዕና በዓል ላይ ብናተኩር። ሆሣዕና ሰሙነ ሕማማቱን ከነገ ጀምሮ አስከትሎ የጸሎተ ሐሙስንና የሥነ ስቅለትን በዓል ይዞ ወደ ዋናው የትንሣኤ በዓል የሚያደርሰን የደስ ደስ ያለው ሳምንት ነው። ሊቀህሮያን በላይ መኮንን ዜና ያው እንግዲህ መጽሐፍ ቅዱሱ ላይም ያው በማቴዎስ ሃያ አንድም እናገኘዋለን እንግዲህ ትንቢት ነበረ። ነዘካርያስ የተነገረ ትንቢት አለ እነሆ ንጉሥሽ ባህያ ውርንጭላ ተጭኖ ይመጣል የሚል ትንቢት ነበረ። ይሄ ይህን ለመፈጸም ትንቢቱን ለመፈጸም ጌታ ኢየሱስ ክርስቶስ ሁለቱን ደቀ መዛሙርቶቹን ወደዚያ ሄዱና፣ የታሰረች አህያ እና ውርንጭላዋን ታገኛላችሁ፣ ፈታችሁ አምጡልኝ፣ ለማን ነው ብሎ ቢጠይቋችሁ ጌታው ይፈልገዋል በሏቸው ብሎ ያው አህያውን አስመጥቶ እንግዲህ ባህያ ላይ ሆኖ ትንሜቱ ይፈጸም ዘንድ ወደ ኢየሩሳሌም ለበዓል ሲገባ ለነጸፎ አልባ ሲሆሙ ሰፍኖት ቆጽ ለመት ይሮሙ ይላል። ልብሳቸውን እያነጠፉ ቅጠል እየጎዘጎዙ አሁን ይሄ የዘመናችን ትውልድ ትልቅ ታሪክ እየሰራ ነው። የጥምቀትን በዓል ሲከበር መንገድ እየጠረገ እያጠበ ትልቅ ምንጣፍ ስጋጃ ምንጣፍ እያነጠፈ ታቦታቱን እንደሚያከብረው ያኔ ለጌታ ኢየሱስ ክርስቶስ ፍቅር የነበራቸው ወደዚያ ሲገባ ለአንድ ታላቅ ንጉሥ በሚደረግ አቀባበል አይነት ልብሳቸውን እየጎዘጎዙ እያነጠፉ ዘንባባ፣ የወይራ ዝንጣፊ እየያዙ ሆሳዕና በአርያም ለወልደ ዳዊት ለዳዊት ልጅ በሰማይ ምስጋና ይገባል፣ በምድርም ሰላም እያሉ እየዘመሩ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ገባ። አመሰግናለሁ፣ ሊቀህሩያን በላይ መኮንን። ሆሳዕና ሆሳዕና በአርያም፣ ሆሳዕና ሆሳዕና በአርያም። በነገራችን ላይ ለእስልምና እምነት ተከታይ ወገኖቻችን መልካም የረመዳን ጾም እንዲሆንላቸው እንመኛለን። መልካም በዓል። ንጉሴ አክሊሉን ለዝግጅቷ አመሰግናለሁ። ሰሞኑን በዙም አማካኝነት የተካሄደ ሥነ-ሥርዓት ነው። በተለያዩ የሙያ መስኮች የተሰማሩ በኢትዮጵያ ጉዳይም በመጽሐፍ የሚታወቁ አስር የሥነ ሰው ጥናት፣ የጸጥታና ድህንነት ጉዳይ አዋቂዎች፣ የምጣኔ ሀብት ባለሙያዎችና እንዲሁም ጋዜጠኛና ደራሲ የጥናት ጽሑፎችን አቅርበዋል። በግርድፉ ወደ አማርኛ ሲመለስ በወቅቱ የኢትዮጵያ ቀውስ ጉዳይ የምዕራባውያን ምላሽና ያስከትለው ጣጣ የሚል ስያሜ የሰጡትን ሥነ-ሥርዓት ያካሄደው ኢትዮጵያዊነት የተባለው ቡድን አባላት ናቸው። ከአስሩ ዘጠኙ የተለያዩ አገሮች ተወላጅ ናቸው። ሆላንዳዊ፣ አውስትራሊያዊ፣ አየርላንዳዊ፣ ፖርቹጋላዊት፣ ሦስቱ አሜሪካውያን፣ ሁለቱ ደግሞ ካናዳውያን ናቸው። አድማጮች በዕለቱ የተካሄዱትንና የቀረቡትን ጥናታዊ ዘገባዎች ተንተርሶ ከሥነ ሥርዓቱ አስተባባሪዎች ጥናታዊ ርቀት ካቀረቡት እንግዶች አንዱንና የተለየ ሀሳብ ያላቸውን አንድ ሌላ እንግዳ ጋብዘን በሰፊው እናወያያለን። አሁን ወደ ስርጭታችን ማገባደጃ ልናመራ ነው። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳይ ዙሪያ እንዳመቻችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም ነው፣ ለራዲዮ መጽሔት ማለት እንዳትዘነጉ። አሁን የቀረን Na na Let it የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በየዕለቱ ከ3 ሰዓት እስከ 4 ሰዓት በ22፣ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃል። ነገ ሰኞ ከ3 ሰዓት ላይ በመደበኛው ዝግጅታችን መልሰን እስከምንገናኝ፣ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ